ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የሰኞ ግንቦታ 5 2011 ዓ ም ስርጭታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ አድማጮቻችን። የምሽቱ አስተናጋጆቻችሁን ያዳኝ ፍስሐዬና ጤና ይስጥልን፣ ክቡራትና ክቡራን፣ እኔም ሶሎሞን አባተ ነን። የምሽቱ ስርጭታችን በናይል ሳት ቪኦኤ 24 ላይ በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን አዳምጡ። ከባህር ዳር የፍርድ ቤት ውሎ ዘገባ፣ ከአሰላ የግጭት የፖሊስ እንቅስቃሴና የዘላቂ መፍትሔ ፍለጋ ዘገባ ከደቡብ አፍሪቃ የምርጫ ውጤትና ትንታኔ ይዘናል። አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። በመቀለ የኢንዱስትሪ ፓርክ በአልባሳት ምርት ስራ የተሰማራ አንድ የሀገር ውስጥ ኩባንያ ስራ በጀመረ አጭር ጊዜ ውስጥ መጠኑ ከ ሁለት መቶ ሺህ በላይ የሚገመት የአልባሳት ምርት በሁለት ዙር ለውጭ ሀገር ገበያ መላኩን አስታወቀ። ከ700 በላይ ለሚሆኑ ወጣቶች የሥራ ዕድል መፍጠሩንም ኩባንያው ይፋ አድርጓል። በተለያዩ የትግራይ አካባቢዎች በአይነቱ ልዩ የሆነ የነዳይ ዘይት እምቅ እንዳለና አቅም ያላቸው መዋዕለ ንዋይ አፍሳሾች እንዲሰማሩበት ጥረት እየተደረገ መሆኑን የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል መናገራቸውን ሙልጌታ ጽባሃ ከመቀለ በላከው ዘገባ ጠቅሷል። ቀጥሎ ይቀርባል። ይህ ዘገባ አሁን ይቀርባል። በ2.5 ሚሊዮን ዶላር መነሻ ካፒታል ስራ የጀመረው ኬፒአር የተባለው ይህ አልባሳት አምራች ኩባንያ ምርቶቹን በቀጥታ ለአሜሪካ ገበያ የሚልክ መሆኑ ታውቋል። በትግራይ ሁነኛ የኢኮኖሚ ሽግግር ምርታ ለማስመዝገብ በኢንዱስትሪ መመራት አለበት ሲሉ በዛሬው ዕለት በተከናወነው የኩባንያው የምርቃት ስነ ስርዓት ላይ የተገኙ የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል ተናግረዋል። አክለውም ከኤርትራ ጋር ሰላም መፈጠሩ ለመዋለ ነዋይ ፍሰት ፍላ ፍላጎት መጨመር አስተዋጽኦ እያደረገ መሆኑ አመላክቷል። በማዕድን ፍለጋው ዘርፍ ባለሀብቶች ሊሳተፉ ይችላሉ ያሉት ዶክተር ደብረጽዮን በተለያዩ የትግራይ አካባቢዎች በአይነቱ የተለየ ነዳጅ አለ ብለዋል። ነዳጁ ከድንጋይ አለቶች በማቅለጥ የሚገኝ መሆኑ በጥናት መረጋገጡም ተናግሯል። ፈሳሽ ነዳጅ ኢኮን ነዳጁ ለየት ያለ ነው። ፈሳሽ አይደለም። አሁን ያለው ድንጋይና አለት ውስጥ በማቅለጥ የሚገኝ ነው። ለመኪና ይሁን ለሌሎች የምንጠቀምበት የሚመ ረት መሆኑ በጥናት ተረጋግጧል። ተራሮቻችን ድንጋይ ብቻ አይደሉም፣ በደረቅ መልክ ነዳጅ የያዙ ናቸው። ይህ አዲስ ነገር ነው። ድንጋዮቻችን ለቤት መስሪያ ብቻ ሳይሆን የምንጠቀምባቸው ነዳጅም ጭምር ናቸው። ይህንንም ለመጠቀም በዓለሙ ቴክኖሎጂ አለ። ስለዚህ ነዳጅ ማግኘት ትልቅ ሀብት ነው ብለዋል። ይህ የሀብት ክምችት ጥቅም እንዲያመጣ ትልቅ መዋለንዋይ ፍሰት የሚጠይቅ በመሆኑ አቅም ያላቸውን ዓለም አቀፍ ድርጅቶችና ባለ ሀብቶች በማሳተፍ ወደ ተግባር ለመቀየር ጥረት እየተካሄደ መሆኑን ምክትል ርዕሰ መስተዳድሩ አመላክቷል። ለአሜሪካ ድምጽ ሙልጌታ ጽቡሀ መቅለም አመሰግናለሁ ሙልጌታ ለዘገባውም። ዩናይትድ ስቴትስ ከቻይና በሚገቡ ሸቀጦች ላይ ለጣለችው አዲስ ታሪፍ ምላሽ ከአሜሪካ ወደ ቻይና በሚላኩ 60 ቢሊዮን ዶላር በሚገመቱ ሸቀጦች ላይ አዲስ ቀረጥ እንደምትደነግግ አስታውቃለች። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ 200 ቢሊዮን ዶላር በሚገመቱ ወደ አሜሪካ በሚገቡ የቻይና ሸቀጣ ሸቀጥ ላይ የወሰዱት ቀረጥ የመጨመር እርምጃ ወደ ኃይል መግባቱ ይታወቃል ሰሞኑን ፕሬዚደንቱ በ300 ቢሊዮን ዶላር በሚገመቱ ዕቃዎች ላይም ቀረጥ እንደሚጨምሩ ተነግሯል። ከአምስት እስከ 25 ከመቶ የሚሆነው የቀረጥ ጭማሪ በአውሮፓ የዘመን አቆጣጠር ከመጪው ሰኔ አንድ አንስቶ በ18 ከ18 ቀናት በኋላ ማለት ነው ተግባራዊ እንደሚደረግ የቻይና የገንዘብ ሚኒስትር አስታውቀዋል። የቻይና ምላሽ የዩናይትድ ስቴትስ የተናጠል እርምጃና የንግድ ተከላካይነቷን ኢላማ ያደረገ ነው ትላለች ቻይና። ቻይና ምን ጊዜም ቢሆን ለውጭ ተጽዕኖ አትንበረከክም። ሕጋዊ መብታችንና ጥቅማችንን የማስጠበቅ ብቃትና ቁርጠኛነት አለን። አሁንም ቢሆን ዩናይትድ ስቴትስ በግማሽ መንገድ ላይ እንደምንገናኝ ተስፋ እናደርጋለን ብሏል የቻይና የውጭ ጉዳይ ሚኒስቴር። በተባበረው የአረብ ኤሚሬቶች ጠረፍ ትናንት ማለዳ ላይ በሁለት የሳውዲ አረቢያ ታንከሮች ላይ ተፈጸመ በተባለው የአሻጥር ጥቃት በቀላሉ የማይገመት ጉዳት ደርሷል ስትል ሳውዲ አረቢያ ከሳለች። ደረሰ ስለተባለው ጥቃት በዝርዝር የተገለጸ ነገር የለም። ከታንከሮቹ አንዱ ወደ ዩናይትድ ስቴትስ ነዳጅ ዘይት ለማጓጓዝ ራስ ታኑራ ወደተባለው ተባለው የሳውዲ አረቢያ ወደብ ያመራ እንደነበር የሀገሪቱ የኤነርጂ ሚኒስትር ተናግረዋል። ዩናይትድ ስቴትስ ዛሬ ማለዳ በተባበረው የአረብ ኤሚሬቶች ጠረፍ ላይ መርከቦችን ኢላማ ያደረገ የአሻጥር ተግባር ይፈጸማል የሚል ማስጠንቀቂያ አሰምታ ነበር። ማስጠንቀቂያው የተሰማው በዩናይትድ ስቴትስና በኢራን መካከል ከፍተኛ ውጥረት ባለበት ወቅት ነው። ብሪታንያ፣ ፈረንሳይና ጀርመን የኢራን የኒውክሌየር መርሃ ግብርን ለማስቆም የተደረገውን ዓለም አቀፍ ውል እንደሚደግፉ ዛሬ አስታውቀዋል። ዩናይትድ ስቴትስ በፋርስ ባሕረ ሰላጤ ቀጠና ላይ ወታደራዊ ኃይል በማሰማራት የኢራንን ምጣኔ ሀብት ለማድከም ጥረት በማድረግ ውጤትን ከማስፈን ተግባር እንድትቆጠብ አስጠንቅቀዋል። የሦስቱ አውሮፓውያን ወዳጅ አገሮች ከፍተኛ ዲፕሎማቶች ብራስልስ ውስጥ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ጋር ተነጋግረዋል። ፖምፔዮ የሞስኮ ጉዟቸውን ሰርዘው መጀመሪያ ከአውሮፓ ወዳጆቻቸው ጋር ለመነጋገር ነው ወደ ብራስልስ የሄዱት። የኢራን ፕሬዚደንት ሐሰን ሩሃኒ የአውሮፓ አያላን አሜሪካ በኢራን የባንክ ሥራና በኢነርጂው ላይ የምትጥለውን የቅጣት ማዕቀብ ካላስቆሙ ለኒውክሌር መሳሪያ ግንባታ የሚያገለግለውን ዩራኒየም በከፍተኛ ደረጃ ታዳብራለች ሲሉ ባለፈው ሳምንት አስጠንቅቀው ነበር። የውጭ ጉዳይ ሚኒስቴሩ ቃል አቀባይ ሞርጋን ኦርታጉስ ፖምፔዮ የኢራን እስላማዊ ሪፐብሊክ ከቅርብ ጊዜያት ወዲህ ስለምትወስዳቸው የዛቻ እርምጃዎችና ስለምትሰጣቸው መግለጫዎች ለመነጋገር ከአውሮፓ አጋሮች ጋር ብራስልስ ላይ ይገናኛሉ ብለው ነበር። የስዊድን አቃቤ ሕግ በዊኪሊክስ መስራች ጁልያን አሳንጅ ላይ ተመስርቶ የነበረውን ያስገደደውን መድፈር ክስን በአዲስ መልክ ሊከፍቱ መሆናቸው ታውቋል። ኢቫ ማሪ ፐርሰን የተባሉት የአቃቤ ሕግ ክፍል ምክትል ሥራ አስኪያጅ ዛሬ ለጋዜጠኞች በሰጡት መግለጫ አሁንም አሳንጅ የወሲብ ጥቃት ፈጽሟል በሚል ለመጠርጠር የሚያስችል ሁኔታ አለ ብለዋል። አሳንጅን በአዲስ መልክ መጠየቅ ያስፈልጋል ሲሉም አክለዋል። ባለሥልጣኑ አያይዘውም ይህ ሁኔታ ታዲያ አሳንጅ ከብሪታንያ እንዲላክ ያስችላል ብለዋል። ነገር ግን ወደ ስዊድን ወይም ወደ ዩናይትድ ስቴትስ የመላኩን ጉዳይ የምትወስነው ብሪታንያ ናት ብለዋል። የዊኪሊክስ ዋና አዘጋጅ ክሪስቲን ሄፈርሰንሰን በሰጡት መግለጫ አስገድዶ የመድፈሩን ክስ እንደገና መክፈቱ አሳንጅ ከክሱ ንጹሕ መሆኑን ለማሳየት እድል ይከፍትለታል ብለዋል። የአፍጋኒስታኑ ታሊባን ዋና ተደራዳሪ ያወጣው አዲስ መግለጫ ዩናይትድ ስቴትስ በሽንፈት አፋፍ ላይ ነው ያለችው በፍላጎቷም ሆነ ተገፍታ በቅርቡ መውጣቷ አይቀርም ብሏል። ሼር መሐመድ አባስ ስታኔ ካዛይ ባለፈው የአውሮፓ ወር ወይም አፕሪል 28 ያሉት ይህን ያሉት ዶሃ ቃታር ላይ ለውስጥ ስብሰባቸው ባደረጉት ንግግር ነው ተብሏል። ዋናው ተደራዳሪ ይህንን ያሉት አማጽያኑ ተደራዳሪዎችን መርተው በአዲስ መልክ ከዩናይትድ ስቴትስ ጋር ለመነጋገር ከመሄዳቸው ከሁለት ቀናት በፊት እንደነበር ታውቋል። አንድ የታሊባን ደጋፊ ማኅበራዊ ሚዲያ የስታኒካዛይን ንግግር ቪዲዮ ባለፈው ዓርብ ይፋ አድርጓል። ለዜና የተያዘው ሰዓት አበቃ። ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ18660 ኪሎሄርስ በ25 ሜትር ባንድ በ11610 እና በ11720 ኪሎሄርስ እንዲሁም በናይል ሰት ቪኦኤ 24 ላይና በፌስቡክ ላይም አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የሰኞ ግንቦት አምስት 2011 ዓ.ም ምሽት ፕሮግራም ነው። ብዙ የቤት ሥራ አለብን። ወሬ አቁመን ወደ ሥራ መግባት አለብን ብለዋል። በዩናይትድ ስቴትስ የኢትዮጵያ ባለሙሉ ሥልጣን አምባሳደር ፍጹም አረጋ ብዙ ብዙ ስራ ስለሚጠብቀን ዜጎቻችንን ይበልጥ ከሚያሰለች ጆሮ ጭው ከሚያረግ የሕዝባችንን ኑሮ ወደፊት ከማይገፋ ወሬዎች ወጥተን ወደ ምርት የሚያስገቡን ወደ ኤክስፖርት የሚያስገቡን ቴክኖሎጂዎች ላይ ስራዎች ላይ በአይቲ ደግሞ ፈጠን ያሉ ያላካካስናቸውን በቴክኖሎጂ ተጠቅመን ወደዛ ደረጃ እንድንሸጋገር የሚያደርጉ ስራዎችን መስራት ይኖርብናል። ብዙ የቤት ስራ አለብን፣ ከወሬ እንውጣ። ከአዲሱ አምባሳደር ጋር የመተዋወቂያ ዝግጅት ትላንት ዋሽንግተን ዲሲ ውስጥ በሚገኘው የኢትዮጵያ ኤምባሲ ተከናውኗል። ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። የቀድሞዎቹ የፌደራሉና የአማራ ክልል መንግስት ከፍተኛ ባለስልጣናት አቶ በረከት ስምኦንና አቶ ታደሰ ካሳ በተከሰሱባቸው የሙስና ወንጀሎች ጥፋተኛ አይደለንም፣ ወንጀልም አልፈጸምንም ሲሉ የእምነት ክህደት ቃላቸውን ለፍርድ ቤት ሰጥተዋል። ከሳሽ አቃቤ ሕጉ በበኩሉ ተከሳሾቹ አልፈጸምናቸውም ባሏቸው ወንጀሎች አድራጎቶች ላይ የወንጀል አድራጎቶች ላይ በርካታ የሰው ምስክሮች እንዳሉት ለፍርድ ቤቱ አስረድቷል። አስቴር ምስጋናው ከባህር ዳር ዝርዝሩን እንልካለች። አቶ በረከት ስምኦንና አቶ ታደሰ ካሳ ከጥረት ኮርፖሬት ጋር በተያያዘ በሙስና ወንጀልና ስራን ባመቸ ሁኔታ ባለመስራት በሚል ክስ ተጠርጥረው ማረሚያ ቤት ከገቡ ድፍን አምስት ወራቶችን አስቆጥረዋል። ባለፉት አምስት ወራቶች ታዲያ ከሳሽ የክልሉ ስነ ምግባርና ጸረ ሙስና ኮሚሽን ክስ ለመመስረት የሚያስችል የሰውና የሰነድ ማስረጃዎችን እያሰባሰብኩ ነው ሲል ቆይቶ ባለፈው ወር ጉዳዩን ለክልሉ አቃቢ ሕግ በማስተላለፍ በክልሉ ጠቅላይ ፍርድ ቤት በአራት የወንጀል ክሶች ከሁለት ነጥብ ሁለት ቢሊየን ብር በላይ አባክነዋል በማለት ክስ መመስረቱ ይታወሳል። የክልሉ ጠቅላይ ፍርድ ቤትም ለተከሳሾቹ የተከሰሱበትን ወንጀል በጽሁፍ ያቀረበ ሲሆን የእምነት ክደት ቃላቸውን ለመስማት ባለፈው ግንቦት ሁለት ቀን ሁለት ሺ አስራ አንድ ዓመተ ምህረት ቀጠሮ መያዙም የሚታወስ ነበር። በዚሁ ቀን ታዲያ አቶ በረከት ስምኦን በተከሰሱበት የሙስና ወንጀል ምንም አይነት ጥፋት አልፈጸምኩም፣ ወንጀለኛም አይደለውም ሲሉ አቶ ታደሰ ካሳ ደግሞ መልስ መስጠት አልችልም ብለው ነበር። ፍርድ ቤቱም የአቶ ታደሰን የእምነት ክደት ቃል ለመስማት ተለዋጭ ቀጠሮ ለዛሬ ግንቦታ አምስት ይዞ ነበር። አቶ ታደሰ በዛሬው ችሎት በተከሰሱባቸው የወንጀል ክሶች ላይ ምንም አይነት ጥፋት የለብኝም በማለት ወንጀለኛ አለመሆናቸውንም ጨምረው ተናግረዋል። ከሳሽ አቃቢ ሕግ በበኩሉ ተከሳሾቹ አልፈጸምናቸውም ባሏቸው የሙስና ወንጀሎች ላይ የሰው ምስክሮች እንዳሉት ለፍርድ ቤቱ አስረድቷል። ሁለቱ ተከሳሾች ጠበቃ የማቆም አቁሙ ፍላጎቱ ቢኖረንም በጠበቃዎች ላይ ልዩ ጥበቃ ባለመደረጉ ምክንያት ጠበቆቹ ለደህንነታቸው በመፍራታቸው ነው ማቆም ያልቻል ነው ብለዋል። የግራቀኙን ክርክር ያደመጠው ፍርድ ቤትም አቃቤ ሕግ አሉኝ የሚሏቸውን የቃል ምስክሮች ከግንቦት 21 2011 ዓ.ም ጀምሮ እንዲያሰማ ቀጠሮ ሰጥቷል። በተጨማሪም ፍርድ ቤቱ ተከሳሾቹ ከቀጠሮ በፊት ጠበቃ ፈልገው በጽሁፍ እንዲያቀርቡ ትዕዛዝ የሰጠ ሲሆን ለሚያውቆማቸው ጠበቆችም ልዩ ጥበቃ እንደሚደረግላቸው አስታውቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው ባህር ዳር አስቴርን ለዘገባው እናመሰግናለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁት ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። አንድ ሰው በተገደለበትና ከሀያ በላይ ሰው ለአካል ጉዳት በተዳረገበት አሰላ ከተማ ውስጥ ባለፈው ሳምንት በተፈጠረ ግጭት ውስጥ እጆቻቸው አሉ ብሎ የጠረጠራቸውን ሰዎች በቁጥጥር ስር መዋሉን የከተማይቱ ፖሊስ አስታውቋል። ከ ከሀያ በላይ ሰዎች የተያዙ መሆኑን እና ከተለያዩ አካላት የተውጣጣ ልዩ አጣሪ ቡድን መቋቋሙን ባለሥልጣናቱ ገልጸዋል ሙክታር ጀማል ዝርዝሩን ይዟል አሰላ ከተማ ውስጥ ባለፈው ሳምንት የተፈጠረው ግጭት የጸጥታ ኃይሎች በወቅቱ ባይቆጣጠሩት ኖሮ ወደ ከባድ ትርምስ ሊያመራ ይችል እንደነበረ የከተማይቱ ፖሊስ መምሪያ አዛዥ ኮማንደር ታደሰ ሽብሩ ዛሬ ለአሜሪካን ድምፅ ገልጸዋል በግጭቱ የከፋ አደጋም ሊደርስ ይችል ነበረ ብለዋል ኮማንደር ታደሰ። ምን ለማድረግ ነው ይሄ ነገር የተከናወነው የሚለውን ማንኛውም ሰው መገመት ይችላል። ግንባታው ሕገ ወጥ ነበር። ቢሆንም ግን ይህን ሕገ ወጥ ግንባታ ማፍረስ የሚገባው የሕግ አካላትና የጸጥታ አካላት ናቸው። ጥፋትም ጠፍቶ ከሆነ እነሱ ናቸው ለሕግ የሚቀርቡት። ነገር ግን የጉዳዩ ባለቤት ያልሆኑ አካሎች ተሰባስበው እዛ አካባቢ ግንባታ ላይ የነበሩ ሰዎችን በጉልበት የጸጥታ አካላትን ጭምር ጥቃት አድርሰዋል። ይህ ነገር እንዲባባስ ያደረገው በተቃራኒ የመጣው ይህ የግጭት ሀሳብ ነው። ይህንን የማጣራቱ ስራ በደንብ እየተመረመረ ይገኛል። ይህ ለከፋ በጥብጥ የተደገሰ ያሉት ግጭት በጥልቀት እንዲመረመር የሚመለከታቸውን አካላት በማሳተፍ እየተሰራ ነው ብለዋል። የፖሊስ አዛዡ ከግጭቱ ማግስት ጀምሮ ጉዳዩን ሲከታተል የቆየ የምርመራ ቡድን ተጠርጣሪዎችን የመለየትና ወንጀሉን የመመርመር ስራ በሰፊው እያካሄደ መሆኑን ነው ኮማንደር ታደሰ ሽብሮ የተናገሩት ኮሬኒ የጥናት ቡድኑ ከማግስቱ ጀምሮ ሲንቀሳቀስ ነው የቆየው። የአርሲ ዞን ፖሊስ መምሪያ፣ የአሰላ ከተማ ፖሊስ መምሪያ፣ የአርሲ ዞን አቃቢ ህግ፣ የአሰላ ከተማ አቃቢ ህግ በተጨማሪ ከኦሮሚያ ፖሊስ ኮሚሽንና ከኦሮሚያ አቃቢ ህግ ቢሮ የምርመራ ቡድን ተዋቅሮ እየሰራ ይገኛል። በቀደምትነት በግጭቱ ተሳትፈዋል ተብሎ የጸጥታ አካላት የለዩቸውንም ሰዎች ለይተን ወደ ሀያ የሚሆኑ ሰዎች በቁጥጥር ስር አውለናል። ፖሊስና ሌሎች የፍትህ አካላት በመቀናጀት የሚያከናውኑት ስራ የህግን ተጠያቂነት ከማስፈን በተጨማሪ መሰል ግጭቶች እንዳይከሰቱ የመከላከልና ህብረተሰቡን የማሳወቅ ተግባራትንም እንደሚያካትት ኮማንደር ታደሰ አመልክተዋል። ይህ ችግር እንዳይስፋፋና እዚው ላይ መቆም እንዲችል ምን ማድረግ አለብን? በጥፋቱ የተሳተፉ ሰዎችስ እንዴት ነው ለህግ ቀርበው የሚጠየቁት? ጥፋቱን ያጠፋው ሰው ከጥፋቱ እንዲማር ሌላውም ከሶ እንዲማር መሰራት ይኖርበታል። መሰል ችግር ወደፊትም መልሶ እንዳይመጣ ማህበረሰቡ ማውገዝ ይኖርበታል። ይህን በማሰብ እየተመረመረ ይገኛል። ከዚህ ጥፋት በስተጀርባ እጁ ያለበት ሌላ አካልም ካለ ይህ የምርመራ ቡድን በጥልቀት እየመረመረ ይሄዳል። ይህንንም ለማድረግ ስራው በበስለት እየተሰራ ይገኛል። ለአሜሪካን ድምፅ ሙክታር ጀማል ነኝ ከአዳማ። ሙክታርን ለዘገባው እናመሰግናለን። ደቡብ አፍሪካ ውስጥ በተካሄደው የፓርላማ ምርጫ ገዢው የአፍሪካ ብሔራዊ ኮንግረስ ባገኘው 57 ከመቶ ድምፅ አሸንፏል። በደቡብ አፍሪካ የአፓርታይድ ስርዓት ከተወገደበት እንደ አውሮፓ አቆጣጠር ከ1994 ዓ.ም አንስቶ ላለፉት 25 ዓመታት ስልጣን ላይ ያለው ኤኤንሲ ከ60 ከመቶ በታች ድምፅ ሲያገኝ የአሁኑ ምርጫ የመጀመሪያው ነው። ጀምስ በቲ የፖለቲካ ሳይንስ ምሁር አነጋግሮ ያጠናቀረውን ዘገባ ቆንጅት ታዬ ታቀርበዋለች። በቅርብ ዓመታት በሙስና ቅሌቶችና በኢኮኖሚ መዳከም የተነሳ የገዢው ፓርቲ የኤኤንሲ ገጽታ ጎድፏል። በዚህም ሳቢያ አንዳንድ መራጮች ድጋፋቸውን ነፍገውታል። ተቃዋሚው ዲሞክራሲያዊ ኅብረት ፓርቲም ቢሆን ባለፈው ምርጫ 22 ከመቶ በላይ አግኝቶ የነበረ ሲሆን ዘንድሮ ወደ 21 ከመቶ ድምፅ አነስ ብለዋል። እርሳቸውና ገዢው ፓርቲያቸው በምርጫ ውጤት ትምህርት እንዳገኙት ትናንት እሁድ የተናገሩት ፕሬዚዳንቱ ስሪ ራማፖሳ ሕዝቡ ሥራ ይፈልጋል፣ ሙስና እንዲወገድ ይፈልጋል፣ ፓርቲያችንም ይህንኑ ያደርጋል ብለዋል። በደቡብ አፍሪቃ ስቴሌንቦክ ዩኒቨርሲቲ የፖለቲካ ሳይንስ መምህሯ ኮሌት ሹልዝ ሄርዝንበርግ ሕዝቡ በዚህ ምርጫ የአፍሪቃ ብሔራዊ ኮንግሬስን ደህና አድርጎ ገስጾታል ብለዋል። ኤኤንሲ ሁሌም የሚያገኘው የመራጭ ድምፅ በስልሳ ሁለት እና በሰባ ከመቶ መካከል ነበረ። ስለዚህ ይሄ በአንድ በኩል የማያጠራጥር ሽንፈት ተደርጎም ሊወሰድ ይችላል። ፓርቲው በሀገር አቀፉ ምርጫ እንዲሁም ከዘጠኙ ክፍላት ሀገር በስምንቱ ያሸነፈ ቢሆንም የምርጫውን ውጤት ሊመለከት የሚገባው ግን መራጩ ጠንከር ያለ ተግሳጽ እንደ ሰጠው ነው የስንድሮ ምርጫ ውጤት የሚንጸባረቀው አሉ። ፖለቲካ ሳይንስ ምሁሯ ባለፉት አስርት ዓመታት አገሪቱ ያሳለፈችውን የአስተዳደር ይዞታ ነው። ምራጩ ለገዢው ፓርቲ ግልጽ ያለ መልእክት በድምፁ ሰጥቶታል። ይሄ ደግሞ በምርጫው በተሰጠው ድምፅ ብቻ ሳይሆን ድምፅ ሊሰጥ በወጣው ሰው ብዛትም ጭምር ተንጸባርቋል ነው ያሉት። በዚህ ምርጫ ድምፅ የሰጠው ሰው ቁጥር በከፍተኛ ደረጃ ቀንሷል። ይሄ ደግሞ በመሰረቱ የሚያመለክተው አንድም ህዝቡ ከኤንሲ ጎን ለመቆምም ሆነ በዚያውም መጠን ደግሞ ተቃዋሚ ፓርቲዎችን ለመደገፍ ፈቃደኛ እንዳልሆነ በአጠቃላይ ህዝቡ ግራ መጋባቱን ነው። ኤንሲም ይህንን ሁኔታ ያጤነዋል። ሲሪል ራማፖሳም የለውጥ እርምጃዎችን ለመጀመር የምርጫውን ሂደት መጠናቀቅ ነው ሲጠብቁ የቆዩት፣ ለፓርቲውም ለሀገሪቱም የሚያስፈልግ ነውና በሌላ በኩል ኤንሲ ያሸንፈው ካለፉት ምርጫዎች ጋር ሲወዳደር ትልቅ የድምጽ ብልጫም ባይሆን ለፕሬዝዳንት ራማፖሳ አገሪቱ በአንገብጋቢነት የሚያስፈልጓትን ወሳኝ የለውጥ አጀንዳዎች ተግባራዊ እንዲያደርጉ ተቀባይነትና ታማኒነትን ይሰጣቸዋል ብለዋል። የደቡብ አፍሪቃ ጋዜጦች ርዕሰ አንቀጾችና አስተያየቶች ኤንሲ ቢስተካከል ይስተካከል፣ አለዚያ ግን አለቀለት፣ ለሕዝቡ ለመስራት የመጨረሻ ዕድሉ ነው፣ ወዘተርፈ የሚሉ ጠንካራ ጽሑፎችን አስነብበዋል። ራማፖሳ ከየት ነው የሚጀምሩት? ራማፖሳ የሚጠብቃቸው ፈተናም እሱ ነው። እንደሚመስለኝ መጀመሪያ ሕዝቡን ከጎናቸው እንዲቆም ማድረግ ይኖርባቸዋል። ለፍትሕ ስርዓቱ ተገቢውን ስልጣን በመስጠት ፓርቲው ውስጥ ከፍተኛ አመራር ቦታ ላይ ያሉ ግለሰቦችን ጨምሮ በተጠያቂነት መያዝ እንዲጀምር ቢያደርጉ ከሕዝቡ ትልቅ አመኔታ ያገኛሉ የሚጠበቁ የለውጥ እርምጃዎችን ባለመቀበል የሚያስቸግሩ እንደሚኖሩ፣ ይሄ ደግሞ ክስ የሚጠብቃቸው ብዙዎች ስላሉ ነው። ተቃውሟቸው በምን መልክ እንደሚመጣ ወደፊት የሚታይ ይሆናል ብለዋል የስቶለንበርግ ዩኒቨርሲቲ ፖለቲካ ሳይንስ ምሁሯ ዶክተር ኮሌት ሄዘንበርግ። ክብረትና ክቡራን ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ዌብሳይታችን ነው። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። የቪኦኤን አፕ በነጻጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ከፕሌይ ስቶርና ከአፕ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጠይቁ። በነገራችን ላይ ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ ምሽቱ አራት ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ ከምናቀርብላችሁ መደበኛ ዝግጅት በተጨማሪ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል በ49 ሜትር ባንድ አጭር ሞገድ ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡም እንጋብዛለን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሻኑ ካርል ስተርሊንግ ነው። የዌብ እና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። የምሽቱ ዝግጅት ዋና አዘጋጅ አሉላ ከበደ ነው። እያስተናገድ ናችሁ ያለ ነው ሶሎሞን አባትና አዳነች ፍስሀ የነን። የዜና እና የመጽሔቱ ክፍለ ጊዜ ተጠናቋል። የተከበራቸው አድማጮች ከምሽቱ ሦስት ሰዓት ከሀያ ሁለት ደቂቃ ሆኗል። አሁን አዲስ አበባ ላይ የፕሮዲውሰሯ ግብዣ ሙዚቃ ይቀርባል። ፕሮዲውሰሯ ሙዚቃ እያዘጋጀችልን ነው። እስከዚያ ድረስ ግን የሰዓቱን ዋና ዋና ርዕሰ ዜና አዳነች ታሰማናለች። በመቀለ ኢንዱስትሪ ፓርክ በአልባሳት ምርት ስራ የተሰማራ አንድ የሀገር ውስጥ ኩባንያ ስራ በጀመረ አጭር ጊዜ ውስጥ መጠኑ ከ200 ሺህ በላይ የሚገመት የአልባሳት ምርት በሁለት ዙር ለውጭ ሀገር ገበያ መላኩን አስታወቀ። በተለያዩ የትግራይ አካባቢዎች በአይነቱ ልዩ የሆነ የነዳጅ ዘይት እምቅ እንዳለ ተገለጸ። ቻይና ዩናይትድ ስቴትስ ስለወሰደችው እርምጃ ምላሽ ከአሜሪካ ወደ ቻይና በሚላኩት በ60 ቢሊዮን ዶላር በሚገመቱ ዕቃዎች ላይ ቀረጥ እንደምትደነግግ አስታውቃለች። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ 200 ቢሊዮን ዶላር በሚገመቱ ወደ አሜሪካ በሚላኩ ሸቀጣሸቀጥ ላይ ቀረጥ ከፍ የማድረግ እርምጃ ከወሰዱ በኋላ ነው ቻይና የአጸፋ ምላሽ የሰጠችው። በ300 ቢሊዮን ዶላር በሚገመቱ ዕቃዎችም ላይ ቀረጥ እንደሚጨምሩ ታውቋል። በተባበረው የአረብ ኤሚሬቶች ጠረፍ ትላንት ማለዳ ላይ በሁለት የሳውዲ አረቢያ ታንኮች ላይ ተፈጸመ በተባለው የአሻጥር ጥቃት በቀላሉ የማይገመት ጉዳት ደርሷል ስትል ሳውዲ አረቢያ ከሳለች። ደረሰ ስለተባለው ጥቃት በዝርዝር የተገለጸ ነገር የለም። አመሰግናለሁ አዳመች። ለሰዓቱ አርዕስተ ዜና ክቡራትና ክቡራን አድማጮች ፕሮዲውሰሯ ዝግጁ ነች። በቴዎድሮስ ታደሰ አመካኝታ ሀገሬ ናፈቀኝ እያለች ነው ብርሃን فاذا فما بغني فانشي oh አድማጮች፣ ተከታዩ የስፖርት ዘገባ ነው። ሌላ አለን መሰለኝ። ይቅርታ። ግድ የለም። ስፖርት ዘገባችን ይቀጥላል። ግርማቸው ከበደ ከአዲስ አበባ ዝርዝር ዘገባውን ይዟል። 8ኛው የኢትዮጵያ አትሌቲክስ ሻምፒዮና ሲጠናቀቅ በሁለቱም ጾታዎች የ5000 ሜትር የፍጻሜ ውድድሮች ተካሂደዋል። በወንዶቹ የ5000 ሜትር የፍጻሜ ውድድር ጥላውን ኃይሌ ከሐዋሳ ከተማ አንደኛ በመውጣት የወርቅ ሜዳሊያ ባለቤት ሲሆን፣ አቤጋሻውን ከአማራ ማረሚያ እንዲሁም ገመቹ ዲዳ ከኦሮሚያ ክልል የብርና የነሐስ ሜዳሊያ አሸናፊ ሆነዋል። በሴቶቹ የ5000 ሜትር ፍጻሜ ደግሞ ፋንቱ ወርቁ ከኦሮሚያ ክልል፣ ሀዊ ፈይሳ ከመከላከያ እንዲሁም አለሚቱ ታሪኩ ከኦሮሚያ ክልል ከአንደኛ እስከ ሶስተኛ በመውጣት የወርቅ፣ ብርና ነሐስ ሜዳሊያ ባለቤት ሆነዋል። በአትሌቲክስ ሻምፒዮናው በስሉ ዝላይ፣ 10 ኪሎ ሜትር እርምጃ፣ ጦር ውርወራና ከፍታ ዝላይ በወንዶች አሎሎ ውርወራ፣ 10 ሺ ሜትር ሩጫ፣ 400 ሜትር መሰናክል፣ ከፍታ ዝላይና 10 ኪሎ ሜትር እርምጃ በሴቶች ሬኮርዶች ተሰብረዋል። የኢትዮጵያ አትሌቲክስ ፌዴሬሽን ከሚያዘጋጃቸው ውድድሮች መካከል ትልቁ የሆነውና ከ2 ሚሊዮን ብር በላይ ወጥቶበታል የተባለው ለ6 ቀናት የቆየው ሻምፒዮና ከ1300 በላይ አትሌቶችን አፎካክሯል። መከላከያ የውድድሩ አጠቃላይ አሸናፊ ሲሆን ኦሮሚያ ክልልና ሲዳማ ቡና ሁለተኛና ሶስተኛ ሆኖ o በኢትዮጵያ ፕሪምየር ሊግ 24ተኛ ሳምንት ጨዋታዎች የሊጉ መሪ መቀለ ሰባ እንደርታ ሲሸነፍ ተከታዩ ፋሲል ከነማ ድል ቀንቶታል። ወደ ሀዋሳ የተጓዘው መቀለ ሶስተኛ ደረጃ ላይ በሚገኘው ሲዳማ ቡና ሁለት ለአንድ ተሸንፏል። ለሲዳማ ቡና በመጀመሪያው አጋማሽ የማሸነፊያ ጎሎቹን ያስቆጠሩት ሀብታሙ ገዛሀኝና አዲስ ግደይ ሲሆኑ የመቀለን ከባዶ መሸነፊያ አዳነች ኳስ መረብ ላይ ያሳረፈው አማኑኤል ገብረ ሚካኤል ነው። ድሉን ተከትሎ ሲዳማ ቡና ከመቀለ ያለውን የነጥብ ልዩነት ወደ አምስት ዝቅ አድርጓል። ጎንደር ላይ ሁለተኛ ደረጃ ላይ የሚገኘው ፋሲል ከነማ ወልዋሎ አዲግራት ዩኒቨርሲቲን በበዛብህ መለዮ የሁለተኛ አጋማሽ ጎል መርታቱን ተከትሎ ከመቀለ ጋር ያለው የነጥብ ልዩነት ወደ ሁለት ዝቅ ብሏል። በሌሎች ጨዋታዎች ስሁል ሽረ ኢትዮጵያ ቡናን አንድ ለባዶ፣ ባህር ዳር ከተማ ድሬዳዋ ከተማን ሁለት ለአንድ ሲያሸንፉ አዳማ ከተማ ከመከላከያና ቅዱስ ጊዮርጊስ ከደቡብ ፖሊስ ዜሮ ለዜሮ እንዲሁም ጅማ አባ ጅፋር ከሐዋሳ ከተማ አንድ ለአንድ አቻ ተለያይተዋል። ደደቢት የሃያ አራተኛ ሳምንት ጨዋታውን በገንዘብ እጥረት ምክንያት ባለማድረጉ በወላይታ ዲቻ በፎርፌ 3 ለ0 ተሸንፏል። ሆኖም ደደቢት የገንዘብ እጥረቱ ስለተቀረፈለት ከ25ኛ ሳምንት ጨዋታዎች ጀምሮ በፕሪምየር ሊጉ እንደሚወዳደር አስታውቋል። ሊጉን መቀለ በ48 ነጥብ ሲመራ፣ ፋሲል ከነማና ሲዳማ ቡና በ46 እና 43 ነጥብ ይከተሉታል። ደደቢት፣ ስሁል ሽረና ደቡብ ፖሊስ ደግሞ ወራጅ ቀጠና ውስጥ ይገኛሉ። ከፍተኛ ጎል አስቆጣሪነቱን አማኑኤል ገብረ ሚካኤል ከመቀለ 70 እንደርታ በ15 ጎሎች ሲመራ፣ የሲዳማ ቡናው አዲስ ግዳይ በ14 እንዲሁም የመከላከያው ምንይል ወንድሙ በ11 ጎሎች ሁለተኛና ሶስተኛ ናቸው ማንቸስተር ሲቲ የእንግሊዝ ፕሪምየር ሊግ ሻምፒዮን ሲሆን አፍሪካውያኑ አጥቂዎች ኮከብ ሆነዋል በሊጉ ማንቸስተር ሲቲና ሊቨርፑል እስከ መጨረሻው ጨዋታ ድረስ በአንድ ነጥብ ብቻ በመለያየት አንገት ለአንገት ተናንቀው ነበር ትላንት በተደረጉት የመጨረሻ ሳምንት ጨዋታዎችም ሊቨርፑል በሜዳው ወልብስን ሲገጥም ማንቸስተር ሲቲ ደግሞ ከሜዳው ውጪ ከብራይተን ጋር ተጫውቷል። በተመሳሳይ ሰዓት በጀመሩት ሁለቱ ጨዋታዎች ቀድሞ ጎል ያስቆጠረው ሊቨርፑል ነበር። በ17ኛው ደቂቃ ሳዲዮማን ያስቆጠራት ጎል ለደቂቃዎችም ቢሆን ሊቨርፑልን የሊጉ መሪ ያደረገች ሲሆን ለቀዮቹ ደጋፊዎችም ተስፋ ሰጥታ ነበር። ጨዋታዎቹ በተጀመሩ በ27ኛው ደቂቃ ላይ ደግሞ ብራይተን ሲቲ ላይ ጎል በማስቆጠሩ ሰማያዮቹን ደጋፊዎች ጭንቀት ላይ ጥሏል። ሆኖም ከብራይተን ጎል 87 ሰከንዶች በኋላ ሲቲ በሰርጆ አጉሮ አቻ መሆን ቻለ። በ38ኛው ደቂቃ ደግሞ አይምሪክ ላፖርት ኳሷን በጭንቅላቱ በመግጨት መረብ ላይ በማሳረፍ ማንቸስተር ሲቲን ሁለት ለአንድ እንዲመራ አስችሏል። ሲቲ የሊጉን መሪነት ከ21 ደቂቃዎች በኋላ ከሊቨርፑል ተረከበ። ሪያድ ማህሬዝ እና ኢልካይ ጉንዶጓን ያስቆጠሯቸው ተጨማሪ ጎሎች ደግሞ የሲቲ የሻምፒዮንነት ማህተም ነበሩ። በሌላኛው ጨዋታ ሳዲዮ ማኔ ለሊቨርፑል ሁለተኛ ጎል ቢጨምርም የፈጠረው ለውጥ ግን አልነበረም። ማንቸስተር ሲቲ በ98 ነጥብ ሻምፒዮን ሲሆን ሊቨርፑል በ97 ነጥብ ሁለተኛ ሆኗል። በፕሪሚየር ሊጉ ታሪክ ከ90 ነጥብ በላይ ሰብስቦ ከሊቨርፑል በስተቀር ዋንጫ ያጣ ቡድን የለም። ማንቸስተር ሲቲ ለተከታታይ ሁለተኛ ዓመታት ሻምፒዮን ሲሆን አሰልጣኙ ፔፕ ጓርዲዮላ ደግሞ በስፔን ጀርመንና እንግሊዝ ስምንተኛ የሊግ ዋንጫውን አሸንፏል። ከሜዳው ውጪ ከሌስተር ጋር ባዶ ለባዶ የተለያየው ቼልሲ ሶስተኛ ሆኖ ሲጨርስ በሜዳው ከኤቨርተን ሁለት ለሁለት አቻ የተለያየው ቶተናም አራተኛ ሆኖ በመጨረስ በሚቀጥለው የውድድር ዘመን የአውሮፓ ቻምፒየንስ ሊግ ተሳታፊ መሆናቸውን አረጋግጠዋል። ሀደርስ ፊልድ ፉልሃምና ካርዲፍ ሲቲ ደግሞ ወደ ታችኛው ሊግ ወርደዋል። ግብፃዊው መሐመድ ሳላህና ሴኔጋላዊው ሳዲዮ ማኔ ለሊቨርፑል እንዲሁም ጋቦናዊው ፒየር ኤምሪክ ኦባሜያንግ ለአርሰናል 22 22 ጎሎችን በማስቆጠር የወርቅ ጫማውን መውሰድ ችለዋል። ግርማቸው ከበደን ለስፖርት ዘገባው እናመሰግናለን። የአዲሱ አምባሳደር ትውውቅ በዋሽንግተን ዲሲ የኢትዮጵያ ኤምባሲ በዩናይትድ ስቴትስ የኢትዮጵያ አምባሳደር ሆነው በቅርቡ የተሾሙት ፍጹም አረጋ በሜሪላንድ በዋሽንግተን ዲሲ በቨርጂኒያና በአካባቢው ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያ ግዩራን ወይም የኢትዮጵያ ዳያስፖራ ጋር የመተዋወቂያ ምሽት አዘጋጅተው ትናንት እሁድ የኤምባሲውን በር ክፍት አድርገው ውለዋል። በዝግጅቱ ላይ እዚህ ኤምባሲ ውስጥ ለመጀመሪያ ጊዜ ገባሁ የሚል አስተያየት ከሚሰጡ አንስቶ ብዙ ሰዎች ታድመዋል። ብዙ የቤት ሥራ አለብን፣ ወርያ አቁመን ወደ ሥራ መግባት አለብን ብለዋል አምባሳደር ፍጹም በዚሁ ሥነ ሥርዓት ላይ በኢትዮጵያ የሰላም ሁኔታ በእርግጥ ይመለሳል ብለዋል አምባሳደሩ አክለው። ዝግጅቱን የተከታተለችው ጽዮን ግርማ ተከታዩን ዘገባ አጠናቅራለች። ዝግጅቱ በተለያዩ የሃይማኖት አባቶች ጸሎት አስጀምረው ወደ መድረክ የወጡት አምባሳደር ፍጹም አረጋ የኢትዮጵያን ኤምባሲ ማስተዳደር ኃላፊነት ተቀብለው በጀመሩ በአንድ ወር ውስጥ ከኢትዮጵያውያንና ትውልደ ኢትዮጵያ ግዩራን ወይም ዲያስፖራ አባላት ጋር በአካል ለመተዋወቅ በመቻላቸው ደስታቸውን ገልጸው የቤተሰብን ሰላም በመጠየቅ ነበር ንግግራቸውን የጀመሩት ናቸው። ሁላችሁ ደህና፣ ይህ ኤምባሲ የእናንተ ቤት ነው፣ የእናንተ ኤምባሲ ነው ካሉ በኋላ ከተለያዩ ሰዎች ጋር ባደረጉት ንግግር እንደተረዱት ከዚህ ቀደም ለብዙዎች ባይተዋር ሆኖ የቆየው የኤምባሲ ሁኔታ እንዳይደገም በጋራ ሊሰራ እንደሚገባ አሳስበዋል። አምባሳደር ፍጹም በመተዋወቂያ ንግግራቸው ላይ የዲያስፖራ ማህበረሰቡ በአገባ በትረስት ፈንድ፣ በመዋለ ንዋይ ፍሰት፣ አገራቸውን በማስተዋወቅ የፋይናንስ ተቋማትን ድርሻ በመግዛት በተለያዩ ዘርፎች መሳተፍ እንዲችሉ ጥሪ አቅርበዋል። በአጠቃላይ እርስ በርስ የመደጋገፍ ጥያቄን አቅርበዋል። ከዝግጅቱ በኋላ በቪኦኤ የፌስቡክ ገጽ ላይ በቀጥታ ስርጭት አጠር ያለ ቆይታ አድርገን ነበር። ለመሆኑ ኢትዮጵያ ምን እንድትሆን ይፈልጋሉ ስል ጠይቂያቸዋለሁ። ኢትዮጵያ የዛሬ 44 45 ዓመት በጣም የሚገርም የኢንዱስትሪላይዜሽን ጎዳና ይዛ ነበር። በመሀል በብዙ በደርግም እንደገና ከዛ በኋላም የተሻለ መስራት እየቻለን ብዙ የቀሩ ነገሮች አሉ። አንድ ሀገር እድገቱ የሚለካው በህዝቦቹ በህዝቦቿ ውስብስብ ምርቶችን በማምረት አቅም ላይ ነው። ከአሁን በፊት ጂዲፒ ነበረ መለኪያ ተደርጎ ሲወሰድ የነበረው። የኢኮኖሚ እድገት ሲባል አጠቃላይ የሀገሪቱ ምርት ነበር የሚወሰደው። ከዛም ደግሞ ጂዲፒ ፐር ካፒታም ይወሰዳል። የድህነት መቀነስም ብዙ ነገሮች እንደመመዘኛ ሁመን ዴቨሎፕመንት ኢንዴክስ በሚልም ወጡ። አሁን ግን የደረስንበት ደረጃ በዓለም ገበያ ላይ ከፍ ያለ ዋጋ እና ዳይቨርሲፋይድ የሆኑ ምርቶች አምርቶ የድርሻውን መወጣት የሚለው ከሱ አንጻር ብዙ ብዙ ስራ ስለሚጠብቀን ዜጎቻችንን ይበልጥ ከሚያሰለች ጆሮ ጨው ከሚያረግ የሕዝባችንን ኑሮ ወደፊት ከማይገፋ ወሬዎች ወተን ወደ ምርት የሚያስገቡን ወደ ኤክስፖርት የሚያስገቡን ቴክኖሎጂዎች ላይ ስራዎች ላይ በአይቲ ደግሞ ፈጠን ያሉ ያላካካስ ናቸውን በቴክኖሎጂ ተጠቅመን ወደዛ ደረጃ እንድንሸጋገር የሚያደርጉ ስራዎችን መስራት ይኖርብናል። ብዙ የቤት ስራ አለብን፣ ከወሬ እንውጣ። ይህንን ደግሞ ማድረግ የሚያስችል የሚያስደንቁ ልጆች አሏት እዚህ ሀገርም አገር ቤትም። ስለዚህ ይህን በማድረግ አገራችን በጣም በጣም ታላቅ እንድትሆን ማድረግ እንችላለን። በጣም ብዙ ምቾ ሁኔታዎች አሏት። ስለዚህ ይህንን እንችላለን ብለን የመነሳትና ከዛም ደግሞ የመቻል አቅማችንን እያሳደግን በስራ ውስጥ ማለት ነው እንድንሄድ ነው እኔ የምመኘው ማለት ነው። በዚሁ ዝግጅት ላይ የተገኙት የአዲስ አበባ ከተማ ከንቲባ ታከለ ኡማ ኢትዮጵያ ሀገራችሁ አዲስ አበባ ደግሞ ከተማችሁ ናት፣ በጋራ እናቃናት ብለዋል። ለቀጣይ ስራ ያግዝ ዘንድ መስሪያ ቤታቸው ያሳለፈውንም ውሳኔ ይፋ አድርገዋል። ለዚህ ሀገር ላላችሁ ኢትዮጵያን ብቻ የሚሰራ ኦፊስ ዴዲኬት እናደርጋለን። ለምን ወደዛ የምናደርገው? ለምንድ እንደነዛ የምናደርገው ወደ ከተማ አስተዳደር ስትመጡ የኛ ብሮክራሲ እንዳያግዳቸው ስለሚፈልግ ማለት ነው። የጋራ ከተማችን የኤምባሲው ዝግጅት ወንበር ከቦ ከመቀመጥ ለየት ያለ በአዳራሹ የተገኘው ሰው ከአምባሳደር ፍጹምና ከዲፕሎማቶች ጋር እየተዟዟረ የሚተዋወቅበት አድራሻ የሚያቀርብበት አይነት ዝግጅት ነበር። አምባሳደር ፍጹም በዚህ መልክ ወንበር እንዳይኖር አድርገን ሴታፕ ስናደርገው ሰው ነፃ ሆኖ እየተዘዋወረ ወዳጆቹን እየጠየቀ ደህንነቱን እያወራ እያወጋ ቦታም እንዳይጠባው ጭምር ወንበር አስወጥተን ነው ያካሄድ ነው ማለት ነው። ይህ በራሱ ያሰብነውን አሳክቷል ብዬ ነው ማስበው። ለምሳሌ እኔ በተለመደው የስብሰባ አይነት መልክ ቢሆን መድረክ አካባቢ ከሚኖሩ ሰዎች በስተቀር ሌሎችን ላላገኝ ይችል ነበረ። አሁን ያለማጋነን ከሁሉ ሰው ጋራ ብዬ ማለት ቢከብደኝም ሊያገኙኝ ከፈለጉ ሰዎች ጋር በሙሉ ተገናኝቻለሁ እንደ ስካኒኝ በወፍ በረርም የሚያሳስቧቸው ነገሮች ምን እንደሆኑ ምን ላይ ትኩረት ባደርግ እንደሚመርጡ ቢሮ መጥተው ቀጠሮ ይዞ በስፋት መነጋገር እንደሚፈልጉ ክፍተት ያሏቸው ቶሎ መሻሻል ይችላሉ አንዳንዶቹ ምርጥ አይዲያዎች ምርጥ ሀሳቦችን ሁሉ አምጥተዋል ወጣቶችም በወጣትነታቸው ሌሎችም እንደዛው ማለት ነው የሚበዛው ቀጠሮ ይዘው ለመነጋገር ነው። ስለዚህ በቀጣይ እንግዲህ እየመከርን እንሄዳለን ማለት ነው እና ደህንነታቸውንም የበለጠ ለመጠያየቅ እድል ፈጥሮናል። በኢትዮጵያ ኤምባሲ የዲያስፖራ ዘርፍ ሚኒስትር አማካሪ አቶ ደመቀ ሽፈራው በዚህ ኤምባሲ ውስጥ ቀደም ሲል ሲሰሩ አውቃቸው ነበርና፣ ከዚህ ቀደም ዝግ የነበረው ኤምባሲያችሁ አሁን ተከፍቷል፣ በግል ምን ስሜት አለው ብያቸዋለሁ። በጣም ጥሩ፣ ትክክል ነች። ከዛ በፊት እኛ እንግዶችን የምንጠራ የነበር ነው ያው በኢንቪቴሽን ነው በጥሪ መልክ በፖሊስም ጭምር አቁመን ነበረ እሱ ነገር አሁን ቀርቷልኝ። እናመሰግናለን ለውጥ ላመጡ ሰዎች በተለይ ከክቡር ጠቅላይ ሚኒስትራችን የአሜሪካን ሀገር ጉብኝትና ከለውጥ በኋላ ኤምባሲያችን ክፍት ነው። ሁሉም ኢትዮጵያውያን ይመጣሉ፣ ይጎበኙናል። ከዚህ በፊት እኛ ቅደን፣ እኛ ጠይቀን ነበር ምንሰራው። አሁን ግን ተጠይቀን ነው። እንደምታየው እሑድ ለእሑድ ቢዚ ነን፣ እዚህ ነው የምንውለው ኦልሞስት። ስለዚህ በጣም ደስተኞች ነን። ብዙ ሰው ይመጣል፣ በራችን ክፍት ነው። አሁንም ኑ፣ እናገለግላቸዋለን። እባካችሁ ነው። እንዲየ ግል አስተያየትህ ልጠይቅህ። እንዳልከው ፖሊስ አቁመን ነው፣ በሩ ዝግ ነበር ብለሃል። እና በግልህ እንደ አንድ ሰራተኛ ምን ስሜት አለው እንደዚህ አይነት በሩ ክፍት ሆኖ ከማህበረሰብ ጋር ተገናኝቶ መስራት እና በርን ዘግቶ መስራት ምን አይነት ስሜት አለው ሁለቱ? ስሜቱ በእውነት ለመግለጽ ትንሽ ይከብዳል። እኔ በእውነት በኢትዮጵያ ኤምበሲ ስራ ከጀመርኩበት ጊዜ ጀምሮ ሙሉ ስራ ሰራሁ ብዬ መናገር የምችለው ባለፉት አንድ ዓመት ጊዜ ነው። እኔ በጣም ደስተኛ ነኝ። ብዙ ወገኖችን ሰሩ በማድረጌ ደስተኛ ነኝ። ደስታዬ ወደር የለውም። እንደ አንድ ዜጋ እኔም ጭምር ነው ነጻ የሆንኩም ተገቢውን አገልግሎት በመስጠቴ ክብር ይሰማኛልና እጅግ በጣም ደስተኛ ነኝ። ጽዮን፣ ኢትዮጵያ ውስጥ ስላለው የሰላም ሁኔታ አምባሳደር ፍጹምን ጠይቂያቸዋለሁ። የሰላሙ ሁኔታ በእርግጠኝነት ይረጋጋል። በእርግጠኝነት ሰላም ይሆናል። በተለያየ ምክንያቶች የተደረጉ ክፍተቶች እንደሚቀረፉ ትልቅ እምነት አለኝ ህዝቡ የሚጠይቃቸውን ነገሮች ምላሽ እንደሚያገኙ መተማመናለሁ። ለምሳሌ ኢንተርናሊ ዲስፕለስድ የሆኑ ሰዎች ወደ ቀያቸው መሄድ ጀምረዋል። እነዚህን የሰላም ሁኔታ የሚያባብሱ ነገሮች ግን አሉ። በህገወጥ የሚደረጉ የጦር መሳሪያ ዝውውር፣ የገንዘብ ዝውውር፣ ኮንትሮባንዶች የመሳሰሉ ነገሮች። በተለይ የገንዘብ ዝውውር ህገ ወጥ በሚሆንበት ሰዓት የገንዘብ ዝውውር ከመሆኑ አልፎ የጸጥታ ችግር ይሆናል። ስለዚህ በማናቸውም ሁኔታ በእንደዚያን ነገር ላይ ያሉ ሰዎች በየዋህነት በህገወጥ ግብይትና በባንክ መካከል ያለውን ልዩነት ብቻ በማየት ከዛ ባለፈት ጉዳት እንደሌለው የዕለቷን ብቻ ልዩነቱ ይሄን ያህል ነው እሱን በባንክ ሲሄድ አጣዋለሁ፣ ስለዚህ በሚል የሚያደርጉት ነገር አንደኛ፣ በብሔራዊ ባንክ በኩል በመንግስት በኩል እሱን የሚመለከት ማስተካከያዎች ይደረጋሉ። በአዳራሽ ውስጥ ሰላምታ ከመለዋወጥ አድራሻ ከመቀያየርና በጉዳዮች ላይ ከመወያየት ጋር በእኩል ቦታ ይዞ የነበረው ከአምባሳደር ፍጹምና ከከንቲባ ታከለ ኡማ ጋር ፎቶ ለመነሳት የሚጠይቁ የተሳታፊዎች ቁጥር ከፍ ያለ እንደነበር ለመመልከት ችያለሁ። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ። ቪኦንን፣ ለዘገባዋ እናመሰግናለን። አሁን አፍሪቃ ነክ ርዕሶች። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል በቅርቡ በመቀለ ከተማ በሰጡት ጋዜጣዊ መግለጫ በትግራይና በአጠቃላይም በመላ አገሪቱ ሁኔታ ላይ ሰፊ ማብራሪያ መስጠታቸው ተዘግበዋል። ምክትል ፕሬዚደንቱ በተነጋገሩባቸው ነጥቦች ላይ አመለካከታቸውን እንዲገልጹ የሕግ ምሁሩን ዶክተር መሐሪ ረዳኢንና የፖለቲካውን ሰው አቶ ገብሩ አስራትን ጋብዘናል። ዶክተር ደብረ ጽዮን ካነሷቸው ነጥቦች መካከል ጥቂቶቹን ለመጥቀስ ያህል በትግራይ ላይ ብዙ መረባረብ ቢኖርም ሰላማችንን ለመጠበቅ በመቻላችን ተቋቁመነዋል ብለዋል። ትግራይ ውስጥ የተበደሩትን ያለመክፈል ችግር እንዳለ ማመልክተዋል። ከፌዴራል መንግሥት ብድር ለአርሶ አደሮች የሚሰጠው በክልል ዋስትና በመሆኑ በጊዜ አልተከፈለም በሚል ፌዴራል መንግሥቱ ለትግራይ ክልል ከሚመድበው በጀት ሁለት መቶ ሚሊዮን ብር መቁረጡንም ምክትል ፕሬዚደንቱ ገልጸዋል። መቀነሱን እንደሚቀጥልም ተናግሯል ብለዋል። በዚህ ትንታኔ ላይ የሚሳተፉት ዶክተር መሐሪ ታዲያ መንግሥት ራሱ ከቻይና የተበደረውን ብድር መክፈል አቅቶት የክፍያ ማራዘሚያ እየጠየቀ የትግራይ ገበሬ ብድሩን ባለመክፈሉ የክልሉን በጀት መቁረጥ ተገቢ አይደለም ብለዋል። ዶክተር መሐሪ ረዳኢ በአዲስ አበባ ዩኒቨርሲቲ የሕግ መምህር ናቸው። አቶ ገብሩ አስራት ደግሞ የአረና ትግራይ ለሉዓላዊነትና ለዲሞክራሲ እንዲሁም የመድረክ አመራር አባል ናቸው። ያነጋገረቻቸው አዳንች ፍስሐየናት። የትንታኔው ሦስተኛ ክፍል ቀጥሎ ይቀርባል። በትግራይ ክልል መልካም አስተዳደር እንዲሰፍን ጥረት በማድረግ በኩል ደግሞ ጥሩ የተጀመሩ ስራዎች አሉ ብለዋል ምክትል አስተዳዳሪው ዶክተር ደብረጽዮን። ምስና የምሕዳር ተአሳስረ እውን ዝጀመርናን ድሓን ድሓን ስራሕት ኣሎ ተጀሚሩ እዩ ዘሎ ከመልካም አስተዳደር ጋር በተያያዘ የተጀመሩ ጥሩ ስራዎች አሉ። ገና ጅምር ላይ ነው። አንድ ትልቅ የማስተካከል ስራ የሰራ ነው የህዝብን የአቤቱታ መጓተት ማሳጠር ነው። በሁለትና ሦስት ጊዜ መመላለስ እንዲያልቅ ነው ጥረቱ። በዚህ መልክ ሰውም እረፍት ያገኛል። ሌላው በያዝነው ዓመት ቀበሌ ላይ እናተኩር ብለናል። የትግራይ መልካም አስተዳደር በዋናነት ቀበሌ ላይ እንዲረጋገጥ ማድረግ አለብን ብለናል። ምክንያቱም ሁሉም ቦታ ላይ እናስተካክለዋለን ለማለት ስለማይቻል ልናስተካክለው በምንችለው ላይ እንስራ ብለን ቀበሌ ላይ መሰረታዊ ለውጥ ለማምጣት ወስነናል። ስለሆነም ቀበሌዎችን አስመልክቶ ሰዎች የሚማረሩባቸውን ነገሮች ሁሉ ፈትሸናል። በቀበሌ ያሉትን ችግሮች ከፈታን መልካም አስተዳደርን አስተካከልን ማለት ነው። መቀየር ያለባቸውን ተቋማት ሁሉ ለውጠናል። መፍረስ ያለበትን አፍርሰናል። አንዱ ከሞላ ጎደል መላ የትግራይ ሕዝብ ይማረርበት የነበረው የመሬት ዳኝነት ጉዳይ ፈርሶ በመደበኛ ፍርድ ቤት፣ አንዳንዱ ደግሞ በማኅበራዊ ፍርድ ቤት እንዲወሰን ተደርጓል። የቀበሌው ማኅበራዊ ፍርድ ቤት ፈርሶ በአዲስ መልክ እንዲመሠረት ተደርጓል። ይህ የሆነው ምሁራን ባደረጉት ጥናት መሠረት ነው። እዛ የሚሰሩትም የተማሩ ወጣቶች ናቸው። ከልምድ አንጻር እንዲረዱ ተብሎ በሥራቸው እየቀጠሉ አሉ። ስለ ሦስት ቀጠናዎች ልንገራችሁና ሰባ አምስት ከመቶ የሚሆኑት በማኅበራዊ ፍርድ ቤት የሚሰሩ ሰዎች በድግሪ የተመረቁ ናቸው። ዶክተር መሐሪ፣ እንግዲህ ይሄ የመልካም አስተዳደር ጉዳይ ቁልፍ ጥያቄ ነው የሚመስለኝ። ለሰላምና መረጋጋትም ቁልፍ ጉዳይ ነው መልካም አስተዳደር ከማንም የኢትዮጵያ አካባቢ ባላነሰ ትግራይ ውስጥ ከፍተኛ የመልካም አስተዳደር ችግር እንዳለ መንግሥትም ራሱ የተቀበለው ነው የሚመስለኝ እና እሱን ለመፍታት እየሄድን ነው፣ ከስር ከጣቢያ ለመፍታት እየሞከርን ነው፣ ትኩረት ሰጥተን እየተንቀሳቀስን ነው ነው እያሉ ያሉት። ይሄ የመሬት ጉዳይ እንደ ትግራይ ያለ ገበሬ የሆነ ማህበረሰብ ከመሬት ጋር ከፍተኛ ቁርኝት ያለው መሬት ላይ ፍትህ ሲያጣ በጠቅላላ ፍትህ ነው የሚያጣው ማለት ነው። ምንም ሌላ መቆሚያም የለውም። ስለዚህ በዛ ደረጃ ያለው ነገር ትኩረት መስጠቱ ተገቢ ነው። ጣቢያ ላይ እያሻሻል ነው፣ ከስር ከቀበሌ እያሻሻል ነው ነው እያሉ ያሉት። እንግዲህ ጥናት ይፈልጋል። ምን አይነት ሰዎች ናቸው እየመደቡ ያሉት ከፓርቲ ታማኝነት ነጻ ወጥቶ ሰዎች በሙያ ነው ወይ እዛ ቦታ እያስቀመጧቸው ያሉት ምክንያቱም ይሄ ፓርቲና መንግስት መደበላለቁ ነው በሀገር አቀፍ ደረጃም ችግር የፈጠረው በየክልሎችም ችግር የሚፈጥረው ስለዚህ እየመደቧቸው ያሉ ሰዎች ሙያን መሰረት አድርገው ተወዳዳሪ በሆነ የምልመላ ስርዓት እየመደቧቸው ከሆነ ውጤታማ ይሆናል ብዬ ተስፋ አደርጋለሁ ካልሆነ ግን አመላመሉ፣ አመዳደቡ በማይታወቅ መንገድ ሰዎች እየተቀመጡ ከሆነ ታጥቦ ጭቃ ነው የሚሆነው እና እዛ ላይ መጠንቀቅ ያስፈልጋል። መልካም አስተዳደር ላይ መተኮሩ ግን ተገቢ ነው፣ ቁልፍ ነገር ነው እያስባለሁ። እሺ፣ ትገብሩ አሁን በተባለው እንኳ ብዙም የምስማማ አይደለሁም። ለምንድን ነው አስቀድሞ መልካም አስተዳደር የጠፋው? ለምንድን ነው ኢትዮጵያ ውስጥም የዚህ ሁሉ ችግር የፖለቲካ ቀውሱ ችግር አንድ መንስኤም የመልካም አስተዳደር እጦት ነው። ትግራይ ደግሞ ከዚህ ሂልት እንደሆነ እንጂ የሚሻል አይደለም። የመልካም አስተዳደር ሲባል ዘርፈ ብዙ ይመስለኛል። ዘርፈ ብዙ ነው። በቀበሌ አስተዳደር ብቻ ለውጥ በዛ በሚደረግ ለውጥ የሚፈታም አይመስለኝም። በነገራችን ላይ እንግዲህ ሰፊ ንግግር ነው ያደረጉት፣ አሳጥረን ስላቀረብ ነው ነው እንጂ ሰፊ ለውጥ እናደርጋለን። እሱ ጊዜ የሚወስድ ነው ግን በቀላሉ ልንለውጠው በምንችል ጀመርን ያሉት እንግዲህ ለማብራራት ያ እሱ ነው እኮ በዛ ስለማስማማ ነው። በዛ አይደለም መጀመር ያለበት ከላይ ከጭንቅላቱ ነው መጀመር ያለበት እንጂ ከታች አይደለም። ይሄ ቁርጠኛ የሆነ ቁርጠኛ የሆነ የለውጥ ፍኖተካርታ ካርታ የለውጥ መሰረታዊ የሆነ የለውጥ ፍኖተካርታ ኑሮ የፓርቲው ሚና፣ የመንግስት ሚና፣ የህብረተሰቡ ሚና፣ የሲቪል ሰርቫንት ሚና በደንብ የተለየበትና በግልጽ አስተዳደር ነው። በነጻነት ህዝቡም መብቱን የሚጠይቅበት እስካልተፈጠረ ድረስ ይሄ እንዲጀምሩም በውጣ ያመጣ የሚል ነው። መንገድ የሌላቸው ቀበሌዎች በመንገድ እንዲተሳሰሩ ተወስኗል ብለዋል ዶክተር ደብረ ጽዮን መንገድ ዜ የበላ ጣቢያውን እታሰራ ይልና ነው መንገድ ዜ የበለን ጣቢያታት አለዋ ነው መንገድ የሌላቸው ጣቢያዎች ስላሉን ጣቢያዎቹ በመንገድ እንዲገናኙ ወስነናል። በድምር 149 ናቸው። እነዚህ ምንም አይነት መንገድ የሌላቸው ናቸው። የቀበሌዎችን ሁኔታ እንለውጥ ስንል ከመልካም አስተዳደር አንጻር ብቻ ሳይሆን በመሠረተ ልማትም ጭምር መሆን አለበት። ቢያንስ በመንገድ መገናኘት ይኖርባቸዋል። በ124ቱ የመንገድ ዝርጋታ እየተሰራ ነው። 25ቱ ግን በማሽን ካልሆነ በእጅ አይሆንም ተብሏል። ዶክተር መሐሪ ይህ እንግዲህ የማህበራዊ አገልግሎት የማቅረብ ጉዳይ እንደ ኢትዮጵያ ባለ ሀገር እንግዲህ ዞሮ ዞሮ የመንግስት ኃላፊነት መሆኑ አይቀርም። ስለዚህ ከማህበራዊ አገልግሎቶች አንዱ ደግሞ መንገድ ነው። ለነገሩ መንገድ ብቻ አይደለም ትምህርትም፣ ጤናም፣ የውሃ አገልግሎትም እንደዚሁ የመንገድን ያህል አስፈላጊ ነገሮች ናቸው። ግን የአቅሙ ውስንነት ካለ ግን በተሻለ በሰው ጉልበትም ጨምሮ ሊሰራ የሚችለው ከሌሎቹ ሌሎቹም የሚጠይቁ ናቸው የሚሆኑት ጤና አገልግሎት ባለሙያና መሳሪያ ይጠይቃል። ትምህርትም እንደዛው፣ ውሃም እንደዛው። መንገድ ግን በሰው ጉልበትም ድንጋይ እያንከባለለ የሚሰራ ነገር ስላለ በመንገድ መጀመሩ ጥሩ ነው። እሺ፣ አቶ ገብሩ፣ በተባበሩት መንግስታት ድርጅት የታወጀ መርሃ ግብርም አለ። ሌሎችም እንዲሁ አለም አቀፍ ድርጅቶች ያስቀመጡት መርሃ ግብር አለ። ይሄ አድማሳዊ ተደራሽነት ወይ ደግሞ ዩኒቨርሳል አክሴስ የሚለው በሁሉም ዙሪያ መሆን አለበት። መንገድ አንዱ የዚህ ፕሮግራም ነው። ከተሞችም ጭምር የውሃ ችግር አለባቸው። የመብራት አገልግሎት ችግር ያለባቸው አሉ። ከተማም ገጠርም፣ የፋይናንስም እንዲሁ ችግር እንደዛ የተባለ ሀያ ሰላሳ ነገሮች የትምህርትም፣ የጤናም እና አሁን የተሻለው የምለውን አሁን በኢትዮጵያ ውስጥ በትምህርት ረገድ በጤና ረገድ ይሄ ዩኒቨርሳል አክሰሱ እየተሟላ ደህና እየሆነ ነው። መንገድም በዚህ መንገድ የትግራይ ክልልን በዚህ ቢሄድ ጥሩ ነው ነው ሚ አመሰግናለሁ አዳነችንና በዚህ ፕሮግራም ላይ የተሳተፉትን ዶክተር መሐሪ ረዳኢን ከአዲስ አበባ ዩኒቨርሲቲ እንዲሁም አቶ ገብሩ አስራትን ከአረና ትግራይ እና ከመድረክ። የትንታኔው የመጨረሻ ክፍል ሳምንት ሰኞ ይቀርባል። አሁን የጤና ቅንብር ይቀርባል፣ በሰለሞን አባተ የተዘጋጀ ነው። ከሀምሳዎቹ የዩናይትድ ስቴትስ ግዛቶች አርባዎቹ በሃያ የመድኃኒት አምራች ኩባንያዎች ላይ ክስ መስርተዋል። የክሱ ጭብጥ መሠረታዊ ወይም የመጀመሪያዎቹ ወይም ብራንድ ወይም ብራንድ ኔም ድራግስ ከሚባሉ መድኃኒቶች ጋር ፍጹም ተመሳሳይ የሆኑ በአገልግሎታቸው፣ በጎን ጉዳታቸው፣ በአወሳሰዳቸው፣ በደህንነታቸውም ሆነ በሚፈጥሩት ስጋት በፍቱንነታቸውና በጥንካሬያቸው ደረጃ ከዋነኞቹ በምንም አይለዩም የተለየ ስም ይሰጣቸው እንጂ ተፈጥሮና ስራቸው ያው ነው የተባሉ መድኃኒቶችን ወይም ጀነሪክ ድራግስ ወይም ጀነሪክ ኔም ድራግስ ዋጋ በአንድ ሺህ ከመቶ ጊዜ እንዲያሻቅብ የሚያደርግ ሴራ እየሸረቡ ናቸው የሚል ነው። የከኔክቲከት ግዛት ጠቅላይ አቃቤ ሕግ በሰጡት ቃል እነዚህ የቅጂ መድኃኒቶች ኢንዱስትሪ ባለሀብቶችና አምራቾች በአሜሪካ ሕዝብ ላይ የብዙ ቢሊዮኖች ዶላሮች ማጭበርበር ዝግጅት እያደረጉ ስለመሆናቸው ጠንካራ ማስረጃ አለን ብለዋል። ለወትሮ ቅጂ የሚባሉት ወይም ጀነሪኮቹ መድኃኒቶች ከመሠረታዊዎቹ ወይም ከብራንድ ኔሞቹ ጋር የአገልግሎት ልዩነት አይኖራቸው እንጂ ለተጠቃሚው ግን የዋጋ ቅናሽ አማራጭ የሚያቀርቡ ሆነው ቆይተዋል። በአምስት መቶ ገጽ ተጽፎ ለኮኔክቲከት የዩናይትድ ስቴትስ ወረዳ ፍርድ ቤት የቀረበው የክስ ዶሴ ኩባንያዎቹ የጉዳት ካሳና ሲቪል ቅጣቶችን እንዲከፍሉ ዳኛው እንዲወስኑላቸውና የቅጂዎቹ መድኃኒቶች ዋጋም ወደ ነባሩ የገበያ ውድድር ዋጋ እንዲመለስ ትዕዛዝ እንዲሰጡ የሚጠይቅ ነው። በተለይ ቴቫ ፋርማሲውቲካልስ የሚባለው ኩባንያ የዚህ ሴራ ፈጣሪና ጠንሳሽ ነው ተብሎ በክሱ በተለይ ተጠቅሷል። መሠረቱ እስራኤል የሆነው ቴቫ ፋርማሲውቲካልስ ግን ክሱን አስተባብሎ በፍርድ ቤት እንደሚሟገት አስታውቋል። ሳንዶዝና ፋይዘር ኩባንያዎችም በክሱ ውስጥ ተጠሪዎች ናቸው። በዩናይትድ ስቴትስ የመድኃኒት ዋጋ ላይ የሚፈጠረው ማሻቀብም ሆነ መዋዠቅ በዓለም አቀፍ ገበያዎችና የሕክምና አገልግሎቶች ላይ ጫና እንደሚኖረው የብዙዎች እምነትና ስጋትም ሆኗል። ኬኔት የሚል መጠሪያ የተሰጠው የህንድ ውቅያኖስ ዶፍ ዝናብ አዘል አውሎ ነፋስ በደቡባዊ የአፍሪካ ምዕራብ አማ ዳርቻዎች ላይ ካደረሰው የከፋ መጥለቅለቅ በኋላ ሰሜን ሞዛምቢክን እያዳረሰ ባለው የኮሌራ ወረርሽኝ የከበደ ውጥረት ውስጥ መውደቃቸውን የሀገሪቱ ባለሥልጣናት እየተናገሩ ናቸው። ሞዛምቢክንና የአካባቢውን ሀገሮች በአምስት ወራት ውስጥ ለሁለተኛ ጊዜ በመታው ማዕበል የሕክምና ማዕከላቱ በሙሉ መውደማቸውንና የውሃ መስመሮችም ሁሉ መበከላቸውን የዓለም የጤና ድርጅት ባለፈው ሳምንት ውስጥ አስታውቀዋል። ወደ 190 ሺህ የሚሆን ሰው አፋጣኝ የጤና አገልግሎቶች ድጋፍ እንደሚፈልግና በሽታም ፈጥኖ ሊዛመት እንደሚችል የመንግሥታቱ ድርጅት ቃል አቀባይ ስቴፋን ዱያሪች ተናግረዋል። ወደ አካባቢዎቹ ለመድረስ ባለው ችግር ምክንያት የጉዳቱን ሙሉ ገጽታ ማወቅ አልተቻለም። 17 የጤና ተቋማት ተጎድተዋል። ይህ ቁጥር ግን እያደገ እንደሚሄድ ይጠበቃል ብለዋል ዱያሬጅ። የመንግስታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ባለፈው ሳምንት ባወጣው ሪፖርት የሞዛምቢኳ ካቦ ዴልጋዶ ክፍለ ሀገር ውስጥ እየተስፋፋ በመጣው ኮሌራ ስድሳ አራት ሰው ተይዞ እንደነበር አስታውቋል። የቀደመውና የሞዛምቢክን ማዕከል የመታው ማዕበል ኢዳይ ከአንድ ሺህ በላይ ሰው ገድሏል። ድንበር የለሽ ሐኪሞችን የመሳሰሉ የረድኤት ድርጅቶች ለሀገሪቱ የጤና ጥበቃ ሚኒስቴር እገዛ እያደረጉ መሆናቸው ታውቋል። ዩናይትድ ስቴትስ ውስጥ በከፋ ሁኔታ ላገረሸው የኩፍኝ ወረርሽኝ የተጋለጡ ሰዎች ቁጥር 704 መድረሱን የበሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲ አስታውቀዋል። ባለፉት 25 ዓመታት ውስጥ ታይቶ በማያውቀው በዘንድሮው የኩፍኝ ወረርሽኝ ማገርሸት የጤና ተቋማቱና ባለሥልጣናቱም እጅግ እየተጨነቁና እየተጠበቡ መሆናቸው እየታየ ነው። ባለፈው ሳምንት ውስጥ ብቻ 78 አዳዲስ አጋጣሚዎች ተመዝግበዋል። ምንም እንኳ ወረርሽኙ እስካሁን የወሰደው ሕይወት ባይኖርም 66 ሰዎች ግን በየሆስፒታሉ ለመተኛት ተገደዋል። በ13ቱ ተለይተው በታወቁ የዘንድሮ ወረርሽኞች ከተጋለጡት ሕሙማን 88 ከመቶውን የሚሸፍነው ራሳቸውን ከክትባት ገለሉ ዝግ ማህበረሰቦች ውስጥ ያለው ሁኔታ መሆኑን ሲዲሲ አክሎ ጠቁሟል። ዕድሜው ከአንድ ዓመት በላይ የሆነ ማንም ሰው እንዲከተብ ሲዲሲ እያሳሰበ ነው። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አብራችሁን እንድትቆዩ ግብዣችን ነው። አሁንም አጠር አጠር ያሉ መረጃዎችን እስቲ እናካፍላችሁ ለዛሬ And the United States dollar has meant to be cursed as about a አንድ ዩሮ 32 ብር ከ12 ሳንቲም አንድ እንግሊዝ ፓውንድ 35 ብር ከ62 ሳንቲም ነው። የኢትዮጵያ ብሔራዊ ባንክ ባለፈው አርብ ያወጣው ምንዛሪ ነው። ኤንቢኢ ጂኦቪ ኢቲ ላይ 18 ተጨማሪ ምንዛሪዎችን የያዘ ዝርዝር አለ። የኢትዮጵያ ሜቴሮሎጂ ኤጀንሲ ነገ አዲስ አበባ ከፊል ደመናማ እንደምትሆን ተንብየዋል። ከፍተኛ ሙቀቷ 28፣ ዝቅተኛው 13 ዲግሪ ሴልሺየስ ነው የሚሆነው ዛሬ ባወጣው ትንበያው ከ33 የተለያዩ ግዛቶችና ጣቢያዎች የተሰባሰቡ መረጃ መረጃዎችን ኢትዮሜት ዶት ጂኦቪ ላይ ታገኛላችሁ። ዕለቱን በታሪክ ውስጥ እናስታውስ። ይዤላችሁ የመጣሁት ግብዣ፣ ደም፣ ጉዳት፣ እንባና ላብ ናቸው። ሌላ ምንም የለኝም። የእንግሊዙ ጠቅላይ ሚኒስትር ዊንስተን ቸርችል ዛሬ ልክ የዛሬ 79 ዓመት ለእንግሊዝ ፓርላማ የሕግ መምሪያ ወይም ሃውስ ኦፍ ኮመንስ ያደረጉት የመጀመሪያ ንግግራቸው ነው። ወቅቱ የጀርመን ናዚ ጦር በድፍን አውሮፓ ያነገሰው የደም የፍጅት የዋይታና የሽብር እርሻ ዓለምን በሁለተኛው ዓለም ጦርነት ያስገባበት ጊዜ ነበር። ሙሉ ስም ስቲቭላንድ ሃርዳዌ ጅድኪንስ የትውልድ ቦታ ሳጊናው ሚሽጋን፣ ዩናይትድ ስቴትስ። ሙያና ሥራ ሙዚቀኛ፣ ዘፋኝ፣ የግጥም ደራሲ። የልደት ቀን ዛሬ ግንቦት አምስት ልክ የዛሬ 69 ዓመተ ምህረት 1942 ዓመተ ምህረት ስቲቪ ወንደር ዛሬ ልክ 69 ዓመቱን ደፈነ። ክቡራትና ክቡራን አድማጮች የእኛም ዝግጅት በዚሁ ይጠናቀቃል። በዋና አዘጋጁ በአሉላ ከበደና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና አዳኔ ፍሳየንን አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም በደናደሩ እስከ ዝግጅታችን ፍጻሜ ድረስ ከስቲቪ ወንደር ሃፒ ብርትደይ ቱዩ ጋር እንተዋችኋለን። ጤና